የአማራ ክልል መንግስት ከሁለት ሺህ በላይ ለሚሆኑ የህግ ታራሚዎች ይቅርታ ማድረጉ የክልሉ ጠቅላይ አቃቤ ህግ ገለጸ። ከእነዚህ ውስጥ ሶስቱ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች መሆናቸው ተገልጿል። አስቴር ምስጋናው ከባህር ዳር ዝርዝር ዘገባ ልካለች። የአማራ ክልል ጠቅላይ አቃቢ ህግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ የክልሉ መንግስት መጪውን የገና በዓል ምክንያት በማድረግ ለ2135 የህግ ታራሚዎች ይቅርታ ማድረጉን ገልጸዋል። በተሻሻለው የአማራ ክልል ህገ መንግስት አንቀጽ 586 መሰረት ለታራሚዎች ይቅርታ የመስጠት ስልጣን የክልሉ መስተዳድር ምክር ቤት ነው። በልዩ ልዩ ወንጀሎች ተከሰው ጥፋተኛ ተሰኝተው ቅጣት ተወስኖባቸው የስርዓት ጊዜያቸውን እየፈጸሙ የሚገኙ እና ሙሉ በሙሉ መስፈርቱን ያሟሉ በጤና መስፈርት መሰረት የቅርታ ተጠቃሚ እንዲሆኑ የውሳኔ ሀሳብ ቀርቦ በመስተዳድር ምክር ቤቱ በይቅርታ እንዲፈቱ ውሳኔ ያሳለፈላቸው በድምሩ 36 ታራሚዎች ናቸው። የከፍተኛ ትምህርት ውጤት በማምጣታቸው ምክንያት የታሰሩት ከግምት ውስጥ አይገባ በይቅርታ ሊፈቱ እንደሚችሉ ስለሚደነግግ ይህንን ከግምት በማስገባት ቦርዱም ተቀብሎት የውሳኔ ሀሳብ አቅርቦ ነበር። መስተዳድር ምክር ቤቱ ይህንን ተቀብሎት እነኚህ ሶስት ወጣት እና ዩኒቨርሲቲ መግቢያ የከፍተኛ ትምህርት ውጤት ያመጡ በይቅርታ ከማረሚያ ቤት እንዲወጡ ተደርጓል። በአጠቃላይ በይቅርታ እንዲፈቱ የተደረጉት ወንድ 2087፣ ሴት 48፣ በድምሩ 2100 መቶ ሰላሳ አምስት አራሚዎች ከቱ ውሳኔ ካሳለፈበት ከታህሳስ አንድ ቀን ጀምሮ በይቅርታ ከሚገኙበት ማረሚያ ቤቶች ይፈታሉ ማለት ነው። አቶ ገረመው የክልሉ የይቅርታ ቦርድ በየደረጃው የሚገኙ የይቅርታና የእርቅ አጣሪ ኮሚቴዎችን መሰረት ያደረገ ግምገማ ተካሂዶ ነው የይቅርታ ውሳኔው የተላለፈ ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።